የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ በዛሬ ስርጭት ከሚደመጡት ጉዳዮች መካከል ሰባት ሰዓት ከምናምን አካባቢ በረጅም ጊዜ ሲዘጋጅበት ስለነበረ ከደበቀ ቦታ ወደ ህዝብ የተወቅሷል። ሁለት ወገቶች ትናንት ምሽት በባህር ዳር ከተማ ላይ ለሁለተኛ ጊዜ የሮኬት ጥቃት መድረሱ ተሰምተዋል። ሙሉ ዘገባው በምሽቱ ይደመጣል። ፌስ ማስክን ወይም የፊት መሸፈኛ እንዲያቀርብልን ቃል ቀርቶልን ነበር የኦሮሚያ ትምህርት ቢሮ ምክትል ኃላፊ አቶ ኤፍሬም ተሰማናቸው የትምህርት ሚኒስቴር ለማቅረብ ቃል ገብቶ የነበረው የኮሮና ቫይረስ መከላከያ የአፍና አፍንጫ መሸፈኛ ተሟልቶ ባለመቅረቡ በጊዜ ትምህርት ለማስጀመር እንቅፋት እንደሆነባቸው የተለያዩ ክልሎች አስታውቀዋል። የዚህም ጉዳይ ዝርዝር በምሽቱ ይደመጣል። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም መራለሁ፣ ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። በመቀጠል የደንገረመው አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሽታችኋል። በኢትዮጵያ ሰሜናዊ ትግራይ ክልል እየተካሄደ ካለው ውጊያ በመሸሽ በሚቀጥለው ከስድስት ወር እስከ አንድ ዓመት በሚደርስ ጊዜ ቁጥራቸው ከ200 ሺህ በላይ የሚጠጉ ኢትዮጵያውያን ወደ አጎራባች ሱዳን ሊሰደዱ ይችላሉ የሚል ስጋት እንዳለው የተባበሩት መንግስታት ድርጅት አስታወቀ። ባሳለፍነው ረቡዕ ሁለት 1896 ሰዎች ድንበር አቋርጠው ወደ ሱዳን መግባታቸውን የገለጠው ድርጅቱ ውጊያው ከተ ቀሰቀሰበት ካለፉት ሁለት ሳምንታት ወዲህ ወደ ሱዳን የገቡት ስደተኞች 33 ሺህ መድረሳቸውን ተናግሯል። ብዙዎቹ አገር ቤት ከቀረን ውጊያ ውስጥ እንድንሳተፍ ያስገድድናል ብለው የሰጉ ወጣት ወንዶች መሆናቸውንም ጭምር አመላክቷል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በትላንትናው ዕለት በወጣው መግለጫ ትግራይ ክልል ውስጥ ማህበረሰቦች ጋር መድረስ የማይቻል መሆኑንና መገናኛዎችም የተቋረጡ በመሆናቸው ሰብአዊ ድጋፍ የሚያስፈልጋቸው ሁለት ሶስት ሚሊዮን ህጻናት ጋር ለመድረስ እንዳልተቻለም አስታውቋል። የኦሮሚያ ፖሊስ ኮሚሽን ሰሞኑን ባወጣው መግለጫ መንግስት ኦነግ ሸኔ ብሎ የሚጠራቸው 274 በምዕራብ ወለጋ የሚንቀሳቀሱ ሸማቂዎች ላይ እርምጃ መውሰዱን አስታውቋል። የክልሉ ኮሚሽነር ጀኔራል አራርሳ መርዳሳ ማክሰኞ እለት ለጋዜጠኞች በሰጡት መግለጫ ባካሄድ ነው ዘመቻ 142 የኦነግ ሸኔ አባላትን ደምስሰናል ሲሉ 132ቱን ደግሞ መያዛቸውን ገልጸው ነበር። ኮሚሽነር ጀኔራሉ ከተያዙት መካከል አንድ መቶ አራቱ የህወሀት አባላትና የኦነግ ሸኔ አሰልጣኞች ናቸው ቢሉም የሸማቂዎቹ ምዕራብ ዞን ቃል አቀባይ ቢሉስ ማጉታ አንድም የተደመሰሰ የኦሮሞ ነፃነት ታጣቂ የለም ከህወሀት ጋርም አንሰራም ሲሉ ክሱን አስተባብለዋል። ዜናውን ያደረሰን ናኮር መልካ ነው። የኢትዮጵያ ዴሞክራሲ ፓርቲ ኢዴፓ መስራችና ከፍተኛ አመራር የሆኑት አቶ ልደቱ አያሌው ዛሬ የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ወንጀል ችሎት ቀርበዋል። የዛሬው ቀጠሮ ብይን ለመስጠት የነበረ ቢሆንም አቃቤ ሕግ ክስ አሻሽሎ እንዲያቀርብ በመጠየቁ ለኅዳር 24 2013 ተለዋጭ ቀጠሮ ተይዟል። ዜናውን ያደረሰችን ፀሐይ ዳምጠውናት የዩናይትድ ስቴትስ ተመራጩ ፕሬዝዳንት ጆ ባይደን የደቡባዊቱ ጆርጂያ ክፍለ ግዛትን ማሸነፋቸው ተገለጸ። ጆርጂያ ዴሞክራት ፕሬዝዳንታዊ እጩ ስትመርጥ 30 በሚጠጉ ዓመታት ውስጥ ይህ የመጀመሪያ ጊዜ ነው። ወደ አምስት ሚሊየን የሚጠጉ ድምጾች በእጅ ተቆጥሮ ጆ ባይደን ዶናልድ ትራምፕን በ12 ሺህ ድምጽ እንደበለጧቸው የክፍለ ግዛቷ የምርጫ ባለስልጣናት ትናንት ካስታወቁ በኋላ አሶሽትድ ፕሬስ ጆ ባይደን ጆርጂያን አሸነፉ ሲል በይፋ አውጇል። ይህ ውጤት ባይደን እጃቸው ያደረጉት የክፍለ ግዛት ተወካዮችን ድምጽ ወደ ሶስት መቶ ስድስት ከፍ አድርጎታል ከዚሁ ከአሜሪካ ምርጫ ሳንወጣ ተመራጩ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ፕሬዚዳንት ዶናልድ ትራምፕን የፕሬዝዳንታዊ ምርጫውን ውጤት ባለመቀበላቸው እና የኮቪድ-19 ወረርሽኝን የተመለከቱ ቁልፍ መረጃዎችን ለማጋራት ፈቃደኛ ባለመሆናቸው አጥብቀው ኮንነዋል። ባይደን ትላንት ለጋዜጠኞች በሰጡት ቃል ፕሬዝዳንቱ ምርጫውን እንዳላሸነፉም እንደማያሸንፉም እንደሚያውቁ እርግጠኛ ነን ብለዋል። እያደረጉ ያሉት ነገር ግን የሚያስቆጣ ነው ሲሉም አክሏል። ጆ ባይደን ትላንት በቪዲዮ አማካኝነት ከአስር ዴሞክራት ሪፐብሊካን የክፍለ ግዛት አስተዳዳሪዎች ጋር ተወያይተዋል የቀጣዩ ሳምንት የምስጋና ቀን ታንክስ ጊቪንግ ዴይ እየተቃረበ ባለበት በአሁኑ ወቅት በኮቪድ-19 ሳቢያ ሆስፒታል የሚገቡ ሰዎች ቁጥር እየጨመረ ነው ይዞታው በጤና ተቋማትና ሰራተኞች ላይም ከባድ ጫና እያሳደረ ነው ሲሉ ባይደን ተናግረዋል ይህንን ዴላዌር ላይ ከተናገሩ ከጥቂት ጊዜ በኋላም የዋይት ሐውስ የኮሮና ቫይረስ ግብረ ኃይል ለጋዜጠኞች ባደረገው ገለጻ ምክትል ፕሬዚዳንት ማይክ ፔንስ የኮቪድ ክትባትን አስመልክተው ተስፋ አዘል ንግግር አድርጓል። አድማጮች፣ ለሰዓቱ ያዝንላችሁ፣ አጫጭር ዜናዎች እነዚህ ነበሩ። ከተጨማሪ የጋቢና ቤ መሰናዶዎች ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ ቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለምታመሹ የምናመሰግናለን። ለአስተያየትና ጥቆማ የማህበራዊ መገናኛ ገጾቻችንን መጠቀማት ዘንጉ። ቪኦኤ አምሃሪክ በፌስቡክ በትዊተርና ኢንስተግራም ገጾች የምንገኝበት ነው። ወደ ቀዳሚው ዘገባ እናምራ። ትናንት ምሽት ወደ ባህር ዳር ከተማ በድጋሚ ሮኬቶች መተኮሳቸው ተሰምተዋል። ሮኬቱን የተኮሰው ደግሞ የህዋት ኃይል መሆኑን የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጄኔራል ይልማ መርዳሳ ለአሜሪካ ድምፅ ተናግረዋል። ከሜጀር ጄኔራል ይልማ መርዳሳ ጋር ቆይታ ያደረገው እስክንድር ፍሬው ነው። ስለ ሁኔታው ከሚያብራሩበት ቆይታቸው ይጀምራል። ትክክል ነው። ከምሽቱ ሰባት ሰዓት ከምናምን አካባቢ ከረጅም ጊዜ ሲዘጋጅበት ስለነበረ ከደበቀው ቦታ ወደ ህዝብ ተኩሷል። ሁለት ሮኬቶች እኚህ ሮኬቶች ወደ አውበ ቦታ ላይ ደርሰን ስንል ሁለቱም የገበሬ ማሳ ላይ ነው የወደቁት። እሱን አጣርተናል። ከየት አካባቢ እንደተተኮሱም እናውቃለን። ስለዚህ አሁን ባለው እንትን ወደ ማሞቻው እየቀረበ ስለሆነ በአጭር ጊዜ ውስጥ እንቆጣጠራለን የሚል አመለካከት አለን። የደረሰ ጉዳትም የለም፣ አንድም ንብረት ላይም አንድም ሰው ላይም የደረሰ ጉዳት የለም። የገበሬ ማሳ ላይ ነው የወደቀው። ይሄን ያለኝ መረጃ እነዚህ ሮኬቶች ከዚህ ቀደም በሰሜን እዝ ስር የነበሩ ናቸው፣ ከየት የመጡ ናቸው። ምክንያቱም ከዚህ በፊት ወድመዋል የሚል መረጃም ተሰጥቶ ነበረ። በትክክል እኛ ባለን መረጃ ሁሉንም፣ እኛ ባይወድም ኖሮ አደጋው ምን ያህል የከፋ እንደሚሆን ማየት ይቻላል። እነኚህ ለረጅም ጊዜ ሲዘጋጁ ስለነበረ በየጥሻው፣ በየጉድጓድ ውስጥ በኮንትሮባንድም፣ በተለያየ መንገድ አስገብተው የደበቁ ያለ መሆኑን መታወቅ አለበት። አሁን የመጨረሻ ሲሆን ነው እነዚህን እያወጡ ከየጉድጓድ ውስጥ እየጠቆሱ ያለው እንጂ መጀመሪያ አካባቢ እኛ እዛ አካባቢ ያለውን ሚሳይሎችና ሮኬቶች በሙሉ የመጀመሪያ ዙር ላይ አጠፍተናቸዋል። እነኚህ ግን ለዚሁ ስራ ሲዘጋጁ ስለነበረ ረጅም አመታት ሳይታወቅ በየቦታው የደበቋቸው መሆኑን ማየት ይቻላል። ጀነራል፣ ወደ አየር ኃይሉ እንቅስቃሴዎች ልመልሰውት። ለሲቪል ኢላማዎች ጥንቃቄ ከማድረግ አንጻር ምን ያህል ጥንቃቄ ይደረጋል? በስካሁኑ የአየር ጥቃት ይህን ነገር በተደጋጋሚ ገልጫለሁ። እኛ የራሳችን የግዳጅ አፈጻጸም ስነ ስርአት ያለን ህግ ያለን በህግ የምንተዳደር እነ ሰዎችን ፓይለቶቻችንም ሁላችንም ስንማራ ፓይለቶችም ሲዋጉ ራሳቸው የሆነ የግዳጅ አፈጻጸም ህግጋት አለ። እነዚህ ህግጋቶች ሲቪሊያን የተሰበሰቡበት፣ የእምነት ቦታዎች ከፍተኛ የሆነ የጥንቃቄ ነው የሚደረገው። ለዛም ሲባል ነው እስከዛሬ እነ የሚ የከፍተኛው አመራር መምታት ስላቃተን አይደለም። ወይ ወደ ቤተ ክርስቲያን ወይ ወደ ህዝብ ነው ተጠግቶ መግለጫ የሚሰጡት የሚታዩት። ለምሳሌ አሁን እነሱ በየማታ ወጥቶ መግለጫ የሚሰጡበት ድምጸ ወያኔ የትግራይ ቴሌቪዥን ያሉበት በሙሉ እናውቃቸዋለን። በደንብ ነው ማለት ምንም ግልጽ ነው የት እንዳሉ እናውቃለን። ኮኦርዲኔሽናቸውን እናውቃለን። ነገር ግን እነዚህ ተቋማት ህዝብ መሀል ስለሆኑ ነው እስከዛሬ ታግሰን ህዝብ ይጎዳል ብለን። ሁለተኛ በበራሪዎቻችን ከአንዴም ሁለቴ ሶስቴ መሳሪያ ጭኖ ሄደው ካልመሰላቸው መንደር አለበት ህዝብ አለበት ብሎ ካመኑ ና ካልመሰላቸው ከሁለት ሶስቴ መሳሪያ ጭነው የተመለሱበት አጋጣሚዎች ብዙ ናቸው። ስለዚህ ጠላት ራሱ አድርጎ ራሱ እንደሚጮህ ሳይሆን ዘራሪዎቻችን ከፍተኛ ጥንቃቄ ከፍተኛ ጥንቃቄ ለህዝብና ለንብረት እያደረግን ይህን ያለ መሆኑን ነው የሚገልጸው። ለምሳሌ ባለፉት ሀያ አራት ሰዓታት ትናንትን ጨምሮ የተደረጉ የአየር ድብደባዎች ነበሩ። በእርግጥ አሉ አሉ። አሁንም እንደቀጠለ ነው። ትላንትም ድብደባ አድርገናል። እነኚህ በፍጹም ከሲቪል ጋር የማያያዙ ጠላት ሊጠቀምበት ይችላል ብለን የምናስባቸው ከጦርነቱ ጋር ቀጥታ ግንኙነት አላቸው የሚለውን መሰረተ ልማቶች በእርግጥ የመጀመሪያ ምዕራፍ ላይ በብዛት አጥፍተናል። ነዳጅ ዲፖዎች፣ የመሳሪያ ማከማቻዎች አጥፍተናል። አሁንም ግን ሊቀሩ የሚችሉ ጠላት ይጠቀምበታል የምንለውን ጥንቃቄ ያርገን እየመታን ነው ያለ አሁን ያለ ነው አሁኑ በአሁኑ ሰዓት እንኳን ህወሀት ዩኒቨርሲቲውን ጨምሮ በመቀሌ ከተማ አንዳንድ አካባቢዎች ጭምር ጥቃት መፈጸሙን ና ሰዎች መጎዳታቸውን የገለጸባቸው አሉ። ና ምንድን ነው በዚህ ላይ ያለዎት አስተያየት? በትክክል ሰዎች ተጎድተው ያውቃሉ? በአየር ኃይሉ ድብደባ ይሄ በፍጹም ከእውነት የራቀ ነው። እዚያ አካባቢ አመራሩ ተደራጅተው ቁጭ ብሎ የሚመራበት የመገናኛ ወይም ደግሞ ኮሚኒኬሽን ማዕከላቸው የነበረ ቦታ ነው። እጅግ በጣም ጥንቃቄ በተሞላበት ነው ያጠቃነው። የት አካባቢ ማለት ነው እዛ አካባቢ ሲሉ? ከመቀሌ ዳገቱ ላይ ከዩኒቨርሲቲ ተራ ወደ ዳገቱ መውረጃው ላይ። ስለዚህ መረጃዎች አሉን። እዛ ቁጭ ብሎ ነው ሲመሩ የነበረው። ለዛ ነው ያጠቃነው። ግን በእኛ ባደረግነው ጥቃት ግን አንድም አንድም በእርግጠኝነት መናገር ይቻላል፣ አንድም ሰው አልተጎዳም። ምናልባት እዛ አካባቢ የጁንታው አመራር ተጎድቶ ሊሆን ይችላል። እሱን እነሱን እንደ ህዝብ አንቆጥራቸው ለወደፊት ይቀጥላል። ስለዚህ እዛ እሱንም በጥንቃቄ ጥንቃቄ በተሞላበት ነው ያጠቃ ነው። አሁኑ በአሁኑ ሰዓት እንኳን ጁንታው የት እንዳለ በደ ብሎ የምናቀኛ ግን በዚህ የተካኑ ስለሆኑ ሕዝብ ውስጥ ገብተው ቁጭ ስለምሉ ሕዝብ ይጎዳል ብለን ነው ጥንቃቄ እያደረግን ያለ ነው። አየር ኃይሉ ድሮኖችን ጨምሮ በኢትዮጵያና በአፍሪካ የሌሉ ውስብስብ መሳሪያዎችን በመጠቀም ጥቃት እየፈጸመ ነው የሚል ውንጀላም በህዋት በኩል ተሰንዝሯል። ሰሞኑን ከህዋት በወጣ መግለጫ ዩናይትድ አረብ ኤምሬትስ የሚለው ስምም የተጠቀሰበት አጋጣሚ አለ። ምንድን ነው በዚህ ላይ የእርስዎ ምላሽ ጀነራል? እኛ በሶስት አቅጣጫ ነው ጠላትን የምናጠቀው። እነሱ በዚህ በውሸት የተካኑ ናቸው። አንደኛ የአቪዬሽን ወይም ደግሞ የአውሮፕላን ጥቃት ነው። ሌላኛው ከምድር ወደ ሰማይ የምንከላከልበት ምሳይል ነው። ሶስተኛው በዚህ ሁለት ዓመት ተኩል ከተገነቡት አቅሞች እና ትልቅ አቅም ከገነባ ናቸው የዩኤቪ ወይም ሰው አልባ አውሮፕላን ነው። አሰልጥነን ምትጥቁንም ታጥቀን ከዚሁ ከማእከል ከማእከል ተነስቶ ነው እየሰራንባቸው ያሉ። ይሄ ከእውነት የራቀ የቅጥፈት ነው። ለእኔ በጣም ቅጥፈት ነው። ሌላ ሰውም አልጋበዝንም። ሌላ ሀይልም የለም። በራሳችን በገነባ ነው አቅም ነው ጠላትን እየደመሰስን ነው ያለ ነው። ሜጀር ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ። እንግዲህ ሰሞኑን ደግሞ በሌላ መረጃ፣ ቃለ መጠይቅ እንደምናደርግ ተስፋ አድርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። ነስ በደወላቸው ትምህርት ቤቶችን መልሶ በመክፈት ሂደት ላይ የትምህርት ሚኒስቴር ለማቅረብ ቃል ገብቶ የነበረው የኮሮና ቫይረስ መከላከያ የአፍና አፍንጫ መሸፈኛ ተሟልቶ ባለመቅረቡ ትምህርት በጊዜ ለመጀመር እንደቸገራቸው የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። የትምህርት ሚኒስቴር በበኩሉ ለጊዜው በጉዳዩ ላይ የሚሰጠው መልስ አለመኖሩን ጠቅሶ መልስ በሚሰጥበት ወቅት እንደሚያሳውቀን ገልጿል። ሙክታር ጀማል ዝርዝር አለው። የኮሮና ቫይረስ ወረርሽኝን ተከትሎ በወረሃ መጋቢት የተዘጉት ትምህርት ቤቶችን መልሶ ለመክፈትና ከትምህርት ገበታቸው ርቀው የቆዩ ተማሪዎችን ወደ ትምህርት ለመመለስ በሚያስችል መንገድ ላይ መፍትሄ ለማስቀመጥ የኢትዮጵያ ትምህርት ሚኒስቴር ከጤና ሚኒስቴር እና ከሕብረተሰብ ጤና ኢንስቲትዩት ጋር በመሆን ሰፊ ጥናቶችና ምክር ሀሳቦችን ማቅረቡ ይታወሳል። የመማር ማስተማር ሂደቱን ለማስጀመር እንዲያስችል በባለሙያዎች እንደ ምክር ሀሳብ ቀርበው ከነበሩት ውስጥ ተማሪዎች የአፍና አፍንጫ መሸፈኛን እንዲጠቀሙ አስገዳጅ ሆኖ በመቀመጡ የትምህርት ሚኒስቴር በክልል ትምህርት ቢሮዎች በኩል ለመንግስትና ለግል ትምህርት ቤቶች የአፍና አፍንጫ መሸፈኛ በነፃ እንደሚሰጥ የገለጸ ቢሆንም የአፍና አፍንጫ መሸፈኛ ተሟልቶ ሊቀርብ አለመቻሉን የኦሮሚያ የደቡብና የሶማሌ ክልል ትምህርት ቢሮዎች ገልጸዋል። 11 ሚሊዮን ገደማ ተማሪዎችን እንደሚቀበል የገለጸው የኦሮሚያ ትምህርት ቢሮ ቃል ከተገባለት የአፍና የአፍንጫ መሸፈኛ ውስጥ እጁ ላይ የደረሰው አስር በመቶ እንደማይበልጥ የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለቪኦኤ ተናግረዋል። ትምህርት ሚኒስቴር ቃል የገባልን ሀያ ሚሊየን የነበር ከዛ ውስጥ እስካሁን በጀት የደረሰውና ለትምህርት ቤቶች ያደረስነው ነው ሁለት ነጥብ አንድ ሚሊየን የፊት መሸፈኛ ነው። ዘንድሮ ከጥቅምት አስራ ስምንት ጀምረን የስምንተኛ እና አስራ ሁለተኛ ክፍል ተማሪዎች ለክልልና ለሀገር አቀፍ ፈተናዎች እንዲዘጋጁ ትምህርት ቤቶች ተከፍተው ነበር። እነሱ ላይ አይተን ደግሞ ሌሎችንም ለመክፈት ሙከራ ላይ ነበር። ለዚህ የትምህርት ሚኒስቴር ማስክ ፌስ ማስክን ወይም የፊት መሸፈኛ እንዲያቀርብልን ቃል ገብቶልን ነበር ግን የፋብሪካዎቹ የአቅርቦት የማኑፋክቸሪንግ ካፓሲቲ ተገድበዋል እና እስካሁን ከሁለት ነጥብ አንድ ሚሊዮን ያልበለጠ ፌስ ማስክ አግኝተን ያንን ለስምንተኛ እና አስራ ሁለተኛ ክፍል ተማሪዎች ያቅርበናል። እነሱ በዛው ቀጥለው በትምህርታቸው ላይ ናቸው ማለት ነው። ትምህርት ሚኒስቴር አውጥቶ በነበረው መርሃ ግብር መሰረት የመጀመሪያው ዙር ትምህርት ቤቶችን መክፈት ከጥቅምት 9 2013 እንዲጀምሩ ውሳኔ አስተላልፎ የነበረ ቢሆንም ባለፈው ጥቅምት ወር የመጀመሪያ ሳምንት ትምህርት ሚኒስቴር ባወጣው መግለጫ የአፍና አፍንጫ መሸፈኛ ያልደረሳቸው ትምህርት ቤቶች ትምህርት እንዳይጀምሩ ማሳሰቡ ይታወሳል። በዚሁ መሰረት የአዲስ አበባ የኦሮሚያ እና ሌሎች ትምህርት ቢሮዎች ፈተና ከሚወስዱ የስምንተኛና አስራ ሁለተኛ ክፍል ተማሪዎች ውጪ ሌሎችን የትምህርት ደረጃ አለመቀበላቸውን የገለጹ ቢሆንም የደቡብ ክልል ትምህርት ቢሮ ጥቂት የጸጥታ ችግር ካለባቸው አካባቢዎች ውጪ በሌሎቹ ላይ በክልሉ በኩል ባስተላለፈው ውሳኔ የመማር ማስተማር ሂደት መጀመሩን የትምህርት ቢሮ ምክትል ኃላፊ አቶ ደረሰ ጌሳኖ ተናግረዋል። ከትምህርት ሚኒስቴር ማግኘት የሚገባን ማስክ ስምንት ነጥብ አራት ሚሊዮን የሚጠጋ ማስክ ነበር። በእኛ ዕቅድ መሰረት ከትምህርት ሚኒስቴር ለማግኘት ቃል ተገባልን። ነገር ግን እስካሁን የቀረበው ወደ አንድ ነጥብ ስድስት ሚሊዮን አካባቢ ነው የቀረበልን። እኛ ይሄ እየቀረበ ያለው ከገጠመን ከሀገራዊ አጠቃላይ ሁኔታ መነሻ ስላልደረሰ በአካባቢ ያሉ የተለያዩ ቴክኒክና ሙያ ትምህርትና ስልጠና ኮሌጆችን፣ ተቋማትን እንዲሁም ደግሞ ሌሎች ማስክን በቀላሉ ሰርቶ ማቅረብ የሚችሉ ጥቃቅንና አነስተኛ ኢንተርፕራይዞችን ጭምር ባሳተፈ መንገድ ማስኮች እየተሰሩ ለትምህርት ቤቶች እንዲዳረሱ ለማድረግ እና ወላጆች በየአካባቢያቸው ለልጆቻቸው የሚያቀርቡበት ሁኔታ ላይ የትምህርት ሚኒስትሩ እንደማይደርስና ሁሉም ተማሪ በቂ እንደማይሆን ካረጋገጥን በኋላ መሄድ ይችለናል። ነገር ግን የደረሰችን ቻ ነጥብ ስድስት ሚሊዮን የምትጠጋውን የትምህርት ሚኒስትርን ቅድሚያ ትምህርትን መጀመሪያ ያለባቸው የስምንተኛና የአስራ ሁለተኛ ክፍል ተማሪዎች ቀድሞ እንዲያገኙ አድርገን ሌሎቹ ቀሬ ተማሪዎች ደግሞ ቅድም ባልኩት አግባብ በደረሰባቸው አካባቢዎች ለሁሉም እየደረሰ በአንዳንድ በጎደሉ አካባቢዎች ላይ ደግሞ ከራሳቸው እያመጡ እንዲሄዱ ለማድረግ ጥረት እያደረግን ነው ያለነው እና በዚህ አይነት አግባብ ነው እየሸፈን ያለነው ጉድለቱን። ተማሪዎችን ወደ ትምህርት ገበታ ለመጥራት የሚያስችል ቅድመ ሁኔታ ለመከወን እና የኮሮና ቫይረስ ስርጭትን በመከላከል ሂደት ላይ ክትትል የሚያደርግ ኮሚቴ በየደረጃው መቋቋሙን የገለፀው የሶማሌ ክልል ትምህርት ቢሮ የአፍና አፍንጫ መሸፈኛ አለመዳረሱ ሁሉም ትምህርት ቤቶች በአንድ ጊዜ ወደ መማር ማስተማር ሂደቱ እንዳይገቡ ማነቆ መፍጠሩን በቢሮው የትምህርት ቤቶች ፕሮግራም ማሻሻያ ዳይሬክተር አቶ ሐሰን አብዲ ለቪኦኤ ገልጸዋል። በእኛ ክልል አጠቃላይ የትምህርት የተማሪዎች ቁጥር ፌስመስኩ ሁለት ሚሊዮን ሶስት መቶ ሀምሳ ሺ ሁለት መቶ ስልሳ ስምንት ነበረ። እስካሁን ክልሉ የደረሰው አንድ ሚሊዮን ሰማንያ ሁለት ሺ ሰባት መቶ ሰላሳ ስድስት ነው የደረሰው የትምህርት ቤት ተከፋፋ ሶማሊያ ክልል ፈስመት ያልደረሳቸው ወረዳዎች ካልሆነ በስተቀር ሌሎቹ ስራ ጀምሯል። እስካሁን ሰባት ወረዳ ፈስመት ያልደረሰ ጊዜያት አንድ ዞን ላይ ያለው ዶሎ ዞን የሚባል ሰባት ወረዳ ገና አልደረሰም። እነዚህ ናቸው። ሌሎቹ በጊዜያት ደርሷል። ትምህርት ሚኒስቴር በመስከረም አጋማሽ ላይ ወስኖ በነበረው መሰረት ትምህርት ቤቶችን መልሶ በመክፈት መርሃ ግብር የመጀመሪያ ደረጃ የትምህርት ቤቶች መፈቻ ጊዜ ጥቅምት ዘጠኝ በሁለተኛ ዙር በዞንና በክልል ከተሞች የሚገኙ ትምህርት ቤቶች በጥቅምት አስራ ስድስት እና በሶስተኛ ዙር በአዲስ አበባና በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች በጥቅምት ሰላሳ ትምህርት እንዲጀምሩ አቅዶ የነበረ ቢሆንም እንደታሰበው ሊሳካለት አለመቻሉ ተነግሯል። በጉዳዩ ላይ ከሚኒስቴሩ መልስ ለማግኘት በተደጋጋሚ ሙከራ ብናደርግም ለጊዜው ምንም ማብራሪያ እንደማይሰጥና ወደፊት የሚገለጽ ከሆነ እንደሚያሳውቁን የትምህርት ሚኒስቴሩ ቃል አቀባይ ወይዘሮ ሐረጓዋ ማሞ ለቪኦኤ ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። አብዛኛው ጊዜ የካንሰር ህሙማን ካንሰሩን ለማስወገድ የሚወስዷቸው መድኃኒቶች የፀጉር መርገፍን ያስከትላሉ። ይህም ለሌላ የቁመና ለውጥ ስለሚከታቸው ካለባቸው በሽታ በተጨማሪ ህሙማኑ ለተለያዩ የድብርት ስሜቶች ይጋለጣሉ። ይህን ችግር ለመቅረፍ ታዲያ ከወደ ኬንያ አንድ የፀጉር ሳሎን በነፃ ሰው ሰራሽ ፀጉር ማደልና ህሙማንን ማስዋብ መጀመሩ ተሰምቷል። ኤደን ገረመው የሩዴልመን ድሮፕን ዘገባ ወደ አማርኛ መልሰዋለች። የጸጉር ሰሪዋ ዳያና አካች ዋና ዓላማ በካንሰር ህሙማን ፊት ላይ ፈገግታን ማየት ነው። ሜሪ ናፋላ ታዲያ የሶስት ልጆች እናትና የካንሰር ህመም አገጋሚ ናት። ህክምናው ቢያድናትም ጸጉሯን ግን አርግፎታል። ይህም ባዶ የመቅረት ስሜት ውስጥ ከቷታል። አሁን ታዲያ የምትደሰትበት ነገር በዳያና ጸጉር ቤት ውስጥ እንዳገኘች ትናገራለች she has instilled confidence in us and we ይሄ የውበት ሳሎን በራስ መተማመናችንን መልሶልናል። አሁን እንደምንድን እያሰብን የሚመጡብንን ፈተናዎች በመቋቋም በጎ ነገር እያሰብን ለመኖር እንችላለን። እንደ ዓለም የጤና ድርጅት ሪፖርት ከሆነ በኬንያ ካንሰር ሶስተኛው ገዳይ በሽታ ሲሆን በካንሰር ህይወታቸው የሚያልፍ ሰዎች ቁጥርም እየጨመረ ነው። እንደ አውሮፓውያን አቆጣጠር በ2012 ዓ ም በአመት 13ሺህ ብቻ የነበረው የካንሰር ህሙማን ቁጥር አሁን 48ሺህ ደርሷል። ዶክተር ግላድዌር ኪያር በናይሮቢ ሆስፒታል የካንሰር ሐኪም ናቸው። ለካንሰር ህመም መጨመር ዋናው ምክንያት ያኗኗር ለውጥ ነው ይላሉ። ሲጋራ የሚያጨሱና አልኮል የሚጠጡ ሰዎች ቁጥር ጨምሯል። ቀድሞ የነበረው አመጋገባችን ተቀይሯል። ውሃ ብዙ አንጠጣም። ቅጠላ ቅጠል ከመመገብ ይልቅም በፋብሪካ የተመረቱ ምግቦችን ነው መመገብ የምናዘወትረው። የኬንያ መንግሥት በመላው ሀገሪቱ የካንሰር ምርመራ ጣቢያዎችን እያዋቀረ ይገኛል። ይሁንና በቀን የነፍስ ወከፍ ገቢያቸው ከሶስት ዶላር ላነሱት አብዛኞቹ ኬንያውያን ቢያማቸውም ሕክምናውን መከታተል የሚያስችል የገንዘብ አቅም የላቸውም። የ45 ዓመቷን አፋላ ለሕክምና መክፈል መቻሏ እድለኛ ያደርጋታል። ሕክምናውን ስትከታተል ለረገፈው ጸጉሯ አሁን ዊግ ስላደረገችም ማታቱ ተብለው በሚጠሩት የኬንያ መጓጓዣዎች ውስጥ ሰዎች ያገሉኛል የሚለው ፍርሃቷ ቀንሶላታል። አንዴ አሞኝና ተዳክሜ ወደ ማታቱ ልገባ ስል እናንተ በሽተኞች እኮ የሚያስፈልጋችሁ አምቡላንስ ነው የሚያስፈልጋችሁ፣ ማታቱ አይደለም፣ ካንሰራችሁ እኛንም ይጎዳናል ሲል ተናግረኝ፣ ያኔ በጣም ነው ያዘንኩት። የናፋላ ጸጉር ሰሪ የሆነችው ዳያና ይህን ስራ የጀመረችው ከሰባት ዓመታት በፊት ነበር። ያኔ ጓደኛዋ ካንሰር ይዟት ስለነበር ጸጉሯ ሲረግፍ ዳያና የዊግ ስጦታ አበረከተችላት። ይሄ ታሪክም የዳያናን የውበት ሳሎን ቀየረው። ይህንን ማድረጌን በማህበራዊ ሚዲያ ላይ አጋራሁት። ከዛም ሰዎች መመረጥ ጀመሩ። ጓደኛዬ አሁን አርፋለች፣ ነገር ግን በገነት ሆና በምንሰራው ነገር እንደምትደሰት ሙሉ እምነት አለኝ። She's in heaven right now and I'm sure she's very proud of what I'm doing. ዳያና ሴቶቹን የምታስውባቸው በነፃ ነው። ዊጎቹ እያንዳንዳቸው 250 ዶላር ያወጣሉ። ዋጋቸው በተራዶ ተቋማትና በሆስፒታሎች እርዳታ ይሸፈናል። ከካንሰር ለሚያገግሙ ሰዎች ማገገሙ በራሱ ረዥም ጊዜ የሚፈጅና አድካሚ ነው። ነገር ግን ይህን መሰል የበጎ ፍቃድ አገልግሎቶች ብቻችንን አይደለንም የሚል የድጋፍና የመደሰት ስሜት ይፈጥርላቸዋል። القيتار دور حديدو من شان ولا فيني نار Yeah. <laughs> the love አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም መሰናዶን በመምራት ኤልያስ አስማረ ደግሞ የድምፅ ምህንድስናውን በማከናውን እስካሁን ድረስ አብረናችሁ ቆይተናል። ትዝታ በላቸው ደግሞ የመርሃ ግብሩ አርታኢ ናት። መልካም ምሽት ይሁንላችሁ። አልጊታር ደወር ሃዲሩ ሚን ሻ ዘነበሪ شوفي <applause> ولع فينا عالقطار دور حديدو مني شان زنى البريدو ¡Gracias!